ከዓለም ዜና ነው የምንጀምረው። የዕለቱ ተረኛ ማንተጋፍቶት ስለሺ ያሰማናል። የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል በቅድሚያም አርዕስተ ዜና የተባበሩት መንግስታት ድርጅት በኢትዮጵያ የስደተኞች ጉዳይ ድርጅት ዋና ኃላፊ ማውሪን አቺንግን ያልተፈቀደ ቃለ ምልልስ አድርጓል ሲል በአስተዳደራዊ ረፍት ማንሳቱን የፈረንሳይ ዜና አገልግሎት ዘገበ። ህወሓት በወረራ በያዛቸው የአማራ ክልል አንዳንድ አካባቢዎች የኢትዮጵያ መከላከያ ሰራዊትና የአማራ ክልል ኃይሎች መልሶ ማጥቃት መጀመራቸውን የዋግምራ ብሔረሰብ አስተዳደርና የሰሜን ወሎ ዞን ባለስልጣናት ገለጡም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ትኩረት የተነፈገው ያለው በምስራቅ ወለጋና አካባቢው በንጹሃን ዜጎች ላይ የሚፈጸመው ጥቃት በአስቸኳይ እንዲቆም ጥሪ አስተላለፈ። በአካባቢው የአማራ ብሔር ተወላጆች በዘር እየተለዩ ግድያ በተደጋጋሚ እንደሚፈጸምባቸው በርካቶች ይናገራሉ። ዜናው በዝርዝር የተባበሩት መንግስታት ድርጅት በኢትዮጵያ የዓለም ፍልሰተኞች ጉዳይ ድርጅት በእንግሊዝኛ ምጻሩ አይኦኤም ዋና ኃላፊ ማውሪን አቺን ግን ያልተፈቀደ ቃለ ምምልስ አድርጓል በማለት በአስተዳደራዊ ረፍት ከስራቸው ማንሳቱን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበም። አችንግና ባልደረቦቻቸው ከሌሎች ህወሃትን ከሚወግኑ ካሏቸው የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት መረጃ እንዳይደርሳቸው ይገለሉ እንደነበር አፈተለከ በተባለው ቃለ ምልልስ ውስጥ መናገራቸው ተጠቅሷል። በቃለ ምልልሱ የተባበሩት መንግስታት ድርጅት የዋናው መስሪያ ቤት ባለስልጣናት አዲስ አበባ የሚገኘውን ቅርንጫፍ ለመንግስት ይወግናል በሚል መረጃዎችን በቀጥታ በትግራይ ክልል ወደ ዋናው መስሪያ ቤት ይልኩ እንደነበር ተገልጧል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ከሌሎች ባለሥልጣናት ጋር በመሆን በኢትዮጵያ የተባበሩት መንግስታት ድርጅት ኃላፊ እንዲነሱ ግፊት እያደረጉ ነው ሲሉም በቃለ ምልልሱ ተደምጧል። ማውሪን አቺንግ ከሌላ የተባበሩት መንግስታት ድርጅት ባለሥልጣን ጋር በመሆን የኢትዮጵያ መንግስት ከትግራይ ኃይሎች ጋር እያደረገ የሚገኘውን ጦርነት በመዘገብ ከሚታወቀው ጄፍ ፒርስ ጋር ያደረጉት ረዘም ያለ ቃለ ምልልስ በማኅበራዊ የመገናኛ አውታሮች ሰሞኑን ሲንሸራሸር ቆይቷል ተናግረዋል። የማውሪን አቺንግ በዋና መስሪያ ቤት መጠራት ቀደም ሲል በኢትዮጵያ ውስጥ ጉዳይ ጣልቃ ገብቷል የተባሉት ሰባቱ የተባበሩት መንግስታት ድርጅት ባለስልጣናት ከሀገር መባረር ጋር ተደምሮ በትግራይና በተቀሩት የሀገሪቱ ክፍሎች የሰብአዊ ተራድኦን ተደራሽ ለማድረግ የሚደረገውን ጥረት ሳያዳክመው እንደማይቀር ስጋት መፍጠሩን የዜና ምንጩ ጠቅሷል። ደራሲና ጋዜጠኛ ጄፍ ፒርስ መንግስት ከትግራይ ኃይሎች ጋር የሚያካሄደውን ጦርነት አስመልክቶ መንግስትን በመከላከል በርካታ ጽሑፎችን ለህትመት ማብቃቱን ዘገባው አመልክቷል። የዓለም አቀፉ የፍልሰተኞች ጉዳይ ድርጅት ዋና ዳይሬክተር አንቶኒዮ ቪቶሪኖ በድምፅ የተላለፈው የመስሪያ ቤታቸው ባልደረባ አስተያየት ተቋማቸውን እንደማይወክል ተናግሯል። ንግግሩ ከዓለም አቀፉ ድርጅት መርህና እሴት ጋር የማይጣጣም ነው ሲሉም አክሏል። የዋና መስሪያ ቤቱ የጥሪ ደብዳቤ የማውሪን አቺንግን ስም ሳይጠቅስ ምርመራው እስኪጋይ ድረስ በፍጥነት እንደተጠሩ በመግለጥ አስተዳደራዊ እረፍት እንዲያደርጉ ይላል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሰክረታሪያት ቢለኔ ስዩም በይፋዊ የትዊተር ገጻቸው ዛሬ ባሰፈሩ ጽሁፍ ማውሪን አቺንግ የተባበሩት መንግስታት ድርጅት ተቋማዊ አድሎን በማጋለጣቸው የተጣለባቸው አስተዳደራዊ እረፍት እጅግ የሚረብሽ መሆኑን ገልጧል። የተባበሩት መንግስታት ድርጅት ውስጡ በጥልቀት ሊፈተሽ ይገባልም ብለዋል። ህዝባዊ ወያኔ ሀርነት ትግራይ ህወሀት በወረራ በያዛቸው የአማራ ክልል አንዳንድ አካባቢዎች የኢትዮጵያ መከላከያ ሰራዊትና የአማራ ክልል ኃይሎች መልሶ ማጥቃት መጀመራቸውን የዋግምራ ብሔረሰብ አስተዳደርና የሰሜን ወሎ ዞን ባለሥልጣናት ገለጡም። በአማራ ክልል የዋግምራ ብሔረሰብ ዞን ምክትል አስተዳዳሪ አቶ ተስፋዬ ገብሬ በህወሀት የተያዙ አካባቢዎችን ለማስለቀቅ ውጊያ መቀጠሉን ለዶችቬሌ በስልክ ተናግሯል። መንግስት በጣም በቂ ዝግጅት አጠናቆ በተወሰኑት ግንባሮች ኦፕሬሽን ጀምሮ ጠላት ላይ እያደረሰው ያለው ኪሳራ በሀብትም በጠላታይ ላይም እያደረሰ ያለው ጉዳት እጅግ በጣም የሚያስመዘግብና በዚህ ከተከለ በአጭር ጊዜውን ጠላት ሙሉ በሙሉ እኛ ብሔረሰብ አስተዳደር ብቻ አይደለም ከያዛቸው የአማራ ክልል አካባቢዎች ሙሉ በሙሉ መውጣት የሚችልበት ሁኔታ ሊሆን እንደሚ ኃላፊው አያይዘው ቡድኑ የያዛቸውን አካባቢዎች ጥሎ በመሸሽና የተስፋ ቆራጭነት ተግባራት በማከናወን ላይ እንደሚገኝም አብራርቷል። የህዋት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር ገጻቸው ባሰፈሩት ጽሁፍ ሁለት ቀናት ባስቆጠረው የምድር ጥቃት በሺዎች የሚቆጠሩ መሞታቸውን ገልጧል። በአማራ ክልል የሰሜን ወሎ ዞን የአስተዳደርና ጸጥታ መምሪያ ኃላፊ ኮሎኔል ኃይለማርያም አምባዬ ቀጣዩን ብሏል። ስላት ያው የሚታወቀው አሁንም መልሶ ለማጥቃት ሞከር አድርጎ ነበረ። በእኛ መከላከያ ሰራዊትና ልዩ ኃይላችን እየተመታ ነው ያለው። ስለዚህ አሁንም ቀጣይ ተከታታይ የሆነ ማልቃት በመንግስት ይደረጋል። ለተያዘውን ቦታ ለማስለቀቅ ጥረት እያደረግ ነው እንገኛለን። ያለ የሌለውን ኃይሉን ይዞ መጥቶ እያረባረበ ይገኛል። ስለዚህ ቀጣይ ውጤቱን ነው የምናየው እንግዲህ የባህር ዳሩ ዘጋቢያችን አለምነው መኮንን ከአማራ ክልል ባለስልጣናት በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ያደረገው ጥረት አልተሳካም። ተጨማሪ ዘገባ በዜና መጽሔት ትንታኔያችን ይኖራል። የኢትዮጵያ ዜጎች ለማህበራዊ ፍትህ በምህጻሩ ኢዜማ ፓርቲ ትኩረት የተነፈገው ያለው በምስራቅ ወለጋና አካባቢው በንጹሃን ዜጎች ላይ የሚፈጸመው ጥቃት በአስቸኳይ እንዲቆም ጥሪ አስተላለፈም። ፓርቲው በይፋዊ የማኅበራዊ የመገናኛ አውታሩ ዛሬ ባወጣው መግለጫ በምስራቅ ወለጋ ኪራም ወረዳ አሮ ቀበሌና በሆሮ ጉድሮ ወለጋ ዞን አቤ ደንጎሮና ሆሮ ወረዳ የተለያዩ አካባቢዎች ውስጥ የነዋሪዎችን ማንነት መሰረት ያደረገ አሰቃቂ ጥቃት ጊዜ እየጠበቀ እያገረሸ አሁንም የወገኖቻችንን ውድ ሕይወት እየቀጠፈ ይገኛል ብሏል። ጥቃቱ ሎሚጫ፣ ተሉሞቲ፣ ቦቶራ፣ ቦራ ወለጌ፣ ትጌ፣ ኮትቻ፣ ጋሬሮ፣ ጎርቴ፣ አርቡ ሲንታ፣ አርቡ ሶቴ፣ ገበርጉን ሁለተኛ፣ ኢዶ ቦቲና ሌሎች አካባቢዎች የሚኖሩ ንጹሐን ዜጎች ላይ የተፈጸመ መሆኑንም ገልጧል። መንግስት አካባቢው ያለውን የአስተዳደር መዋቅር እንዲፈትሽ ኢዜማ በተደጋጋሚ እያሰበ እንደሆነ በመጥቀስ ሆኖም ይህ ነው የሚባል እርምጃ ባለመወሰዱ ጥቃቶቹ አሁንም ቀጥሏል ብሏል። በተደጋጋሚ የሚደርሱትን ጥቃቶች ለማስቆምና አጥፊዎችን ህግ ፊት አቅርቦ የማያዳግም እርምጃ ለመውሰድ ለምን እንዳልተቻለ የክልሉ መንግስትና የፌዴራል ፖሊስ ኮሚሽን ማብራሪያ እንዲሰጡበት እየጠበቀ መሆኑንም ፓርቲው አክሎ ገልጧል። ዜጎች ላይ በማንነታቸው የሚደርስ ጥቃት እንዲቆም ከሚደርስባቸው የደህንነት ስጋትም ወጥተው ሰላማዊ የዕለት ከዕለት ኑሯቸው እንዲቀጥሉ ዘላቂ መፍትሄ በአስቸኳይ መሰጠት እንዳለ በት ኢዜማ በመግለጫው አሳስቧል። በአካባቢው የአማራ ብሔር ተወላጆች በዘር እየተለዩ ግድያ በተደጋጋሚ እንደሚፈጸምባቸው በርካቶች ይናገራሉ። ይህ ዶቼቬሌ ሬዲዮ ነው። ኔዘርላንድ ዘሄግ የሚገኘው የዓለም አቀፉ ፍርድ ቤት ሶማሊያና ኬንያ በህንድ ውቅያኖስ ላይ የሚወዛገቡበትን የሶስት ማዕዘን ክፍል ለሶማሊያ መፍረዱን ሮይተርስ የዜና ምንጭ ዘገበ። ብይኑ ዛሬ ከሰዓት በኋላ የተላለፈው 15 ዳኞች ባሉበት ምልአተ ችሎት መሆኑም ተገልጧል። ሁለቱ ሀገራት የተወዛገቡበት የውቅያኖስ ክፍል በነዳጅ ዘይትና በተፈጥሮ ጋዝ የበለጸገ እንደሆነ ይነገርለታል። ኬንያ ፍርድ ቤቱ ለሚሰጠው ብያኔ ባለፈው ሳምንት እውቅና ነፍጋ ነበር። በሁለቱ ሀገራት መካከል የተፈጠረውን የይገባኛል ውዝግብ ተከትሎ ሶማሊያ ለዓለም አቀፉ ፍርድ ቤት ጉዳዩን ያመለከተችው ከሰባት ዓመታት በፊት ነበር። ሶማሊያና ኬንያ 100,000 ስኩዌር ኪሎ ሜትር በሚሰፋው የውቅያኖስ ክፍል ውስጥ 40 ስኩዌር ኪሎ ሜትር በሚሰፋው የባህር ክልል ላይ ይገባኛል ውዝግብ ገብቷል። ኬንያ ባለፈው የመጋቢት ወር የዓለም አቀፉን ፍርድ ቤት የፍርድ ሂደት አቋርጣ መውጣቷን ሮይተርስ የዜና ወኪል ዘግቧል። የሶማሊያ ና የኬንያ ሰጥ አገባ የተቀሰቀሰው ኬንያ በጎርጎሪዮሱ 2012 አቆጣጠር ቶታል ና ኤኒ ለተሰኙ ዓለም አቀፍ የነዳጅ ኩባንያዎች በአወዛጋቢዎቹ አካባቢዎች የነዳጅ ፍለጋ ስራ ላይ እንዲሰማሩ ፈቃድ መስጠቷን ተከትሎ ነው። ዓለም አቀፉ ፍርድ ቤት የሚያሳልፋቸው የፍርድ ውሳኔዎች የመጨረሻ ናቸው። ነገር ግን አፈጻጸሙን በተመለከተ ጥያቄ የሚያጭሩ ጉዳዮች መነሳታቸው እንደማይቀር በዘገባው ተመልክቷል። ካሁን ቀደም አንዳንድ ሀገራት የፍርድ ቤቱን ውሳኔ አፈጻጸም ሳይቀበሉ ይቀሩ እንዳሉም ተጠቅሷል። ፊሊፒን ውስጥ ብርቱ ዝናብ ባስከትለው ጉዳት ቢያንስ ዘጠኝ ሰዎች ሞቱ። አስራ አንድ ሰዎች የገቡበት አልታወቀም። ኮማሱ የሚል ስያሜ የተሰጠው ወጀብ የቀላቀለ ዝናብ በርካታ ነዋሪዎች የሚገኙበት ሉዛን ደሴትን የመታው ትናንት ነበር። ወጀብ የቀላቀለው ብርቱ ዝናብ በርካታ መንደሮችን ያጥለቀለቀ ሲሆን የመሬት መንሸራተትም አስከትሏል። እንደ አገሪቱ መንግሥት መግለጫ አውራ ጎዳናዎችና ድልድዮች በጎርፉ ተውጧል። ፊሊፒንስ በየዓመቱ ወደ 20 የሚጠጉ ወጀቦችና ብርቱ ዋሉ ንፋሶች ትጠቃለች። ደካማ መዋቅር ባለባቸው የአገሪቱ ስፍራዎች ላይ በደረሰው ወጀብ የቀላቀለ ብርቱ ዝናብ ምክንያት ሰብሎች፣ ቤቶችና መሰረተ ልማቶች መውደማቸውም ተገልጧል። በመጨረሻም የስፖርት ዜናም ለኳታር ያለም ዋንጫ እግር ኳስ ግጥሚያ ለማለፍ የኢትዮጵያ ብሔራዊ ቡድን ከደቡብ አፍሪቃው አቻው ጋር ዛሬ አራተኛ የማጣሪያ ፉክክሩን እያደረገ ነው። ቅዳሜ ዕለት ባህር ዳር ከተማ ውስጥ ደቡብ አፍሪቃ ቡድን ሶስት ለአንድ የተሸነፈው የኢትዮጵያ ብሔራዊ ቡድን ዛሬ የመልስ ጨዋታውን የሚያከናውነው ጆሃንስበርግ ከተማ ውስጥ ነው የኮሮና ወረርሽኝ ከተከሰተ ወዲህ ደቡብ አፍሪቃ ውስጥ በታላቅ የስፖርት ውድድር የተወሰኑ ታዳሚያን ስታዲየም እንዲገቡ ሲፈቀድላቸው የዛሬው የመጀመሪያው ነው ከኢትዮጵያና ደቡብ አፍሪካ ቀደም ብሎ በነበረው የዛሬው ግጥሚያ ጋና ዚምባብዌን አንድ ለዜሮ አሸንፋለች። በዛሬው ዕለት ለአለም ዋንጫ በተከናወሉ የማጣሪያ ግጥሚያዎች ናሚቢያ በሴኔጋል የሶስት ለአንድ ሽንፈት ገጥሟታል። ኒጀር ከአልጄሪያ፣ ኮንጎ ከቶጎ እንዲሁም ጊኒ ከሞሮኮ ጋር ጨዋታቸውን ከኢትዮጵያና ደቡብ አፍሪቃ ጋር በተመሳሳይ ሰዓት ጀምሯል። ይህ ዶቼቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የተባበሩት መንግስታት ድርጅት በኢትዮጵያ የስደተኞች ጉዳይ ድርጅት ዋና ላፊ ማውሪን አችን ግን ያልተፈቀደ ቃለ ምልልስ አድርጓል ሲል በአስተዳደራዊ ረፍት መነሳታቸውን የፈረንሳይ ዜና አገልግሎት ዘገበም። ህወሓት በወረራ በያዛቸው የአማራ ክልል አንዳንድ አካባቢዎች የኢትዮጵያ መከላከያ ሰራዊትና የአማራ ክልል ኃይሎች መልሶ ማጥቃት መጀመራቸውን የዋግምራ ብሔረሰብ ሰብ አስተዳደርና የሰሜን ወሎ ዞን ባለስልጣናት ገለጹ። ዜናው በዚያው አበቃ። መልካም ጊዜ። ጤና ይስጥልኝ።